የዲደብሊው ከፍተኛ አመራሮች ልኡካን ቡድን በዛሬው ዕለት በጎንደር ከተማ ጉብኝት በማድረግ ላይ ይገኛል። ከልኡካን ቡድኑ መካከል የዲደብሊው ዋና ስራ አስፈጻሚ ፒተር ሉምቡርግ፣ የአፍሪካ ክፍል ተጠሪ ክላውስ ሽቴከር እና የአማርኛው ክፍል ተጠሪ ሉድገር ሻዶ ምስኪ ይገኙበታል። የጎንደሩ ጉብኝት ምን ይመስል ነበር? ዮሐንስ። አመሰግናለሁ ሴቴ። እንግዲህ በተዋቱ ጉብኝት የታሪካዊ ቦታዎች ጉብኝት ነበረ። አንደኛው በጥንታዊ የ ደብረ ብርሃን ቅዱስላሴ ቤተ ክርስቲያን ላይ ነበረ ጉብኝት ያደረጉት። እዛ በቱሪዝም ወይም ደግሞ በቱሪስት ጋይድ ተብሎ በሚጠሩ ባለሙያዎች ስለ ታሪካዊ የቤተ ክርስቲያኑ ነጻና ታሪክ አስረድቷቸው በጣም ደክሶ ደስ ብላቸው ነው የተመለሱት። ከዛ በመቀጠልም በተለያዩ የፋሲል ሕንጽ በመባል የሚታወቁ የተለያዩ ህንፃዎች ውስጥም ረዘም ባለ ሰዓታት ጉብኝት አድርገው እንደረኩ ነው ለማየት የቻልኩት። ሴቴ ከአካባቢው ነዋሪዎች፣ ከጎንደር ከተማ አስተዳደር ባለስልጣናት ጋር የተደረገ ውይይት ነበረ። እንደው ምን ይመስል ነበረ? አው በከሰዓት ውላቸው እንግዲህ አጠቃላይ የሆነ የቤተሰባዊ ውይይት ነበረ። የፖለቲካ ፓርቲ አባላት የቴዚ ፓርቲ ጨምሮ የተቃዋሚ እንዲሁም የተለያዩ የማህበረሰብ ወኪሎች ህብረተሰብ የአገር ሽማግሌዎች የሚባሉትን ያካተተና በተለያዩ ምርምሮች የሚሳተፉ ባለሙያዎችን ያካተተ ውይይት ነበረ። ውይይቱ ያተኮረው ያው ዶክተር አብይ ወደ ስልጣን ከመጡ በኋላ ያሉ ጥሩ በጎ ጎኖች እና ያሉ በዲሞክራሲ በተለያዩ መስኩ ያሉ ለውጦችን በተመለከተ ገለጻ ባለሙያዎች የተደረገበት ሁኔታ አለ። በአጠቃላይ የሚቀጥለው ምርጫ ምን ሊመስል ይችላል የሚሉም የባለሙያዎች አስተያየት የሰሙበት ሁኔታ ነበረ። ከዚህ በመቀጠል በተለይ በአካባቢ ያሉ የሃይማኖት እምነቶች የተለያዩ ሃይማኖቶች በበጎ ጎኑ የኢትዮጵያ አንድነት በማነጽ ኖ ያለው በጎ ጎኑ ከዛ በመለስ ደግሞ እንደ ድክመቶች የሚታዩ አንዳንድ ነጥረው የሚታዩ ግጭቶች ያላቸው ኢፌክት የታየበት ሁኔታ ነበረ እና ፋል ባለመልኩ ውይይት እየተካሄደበታል። በእነዚህ ከእነሱም ያልገባቸው ነገሮች እየጠየቁ ባለሙያቸው እያብራሩ እንግዲህ በስተመጨረሻ ሚስተር የዶቸ በላይ ዋና ስራ አስፈጻሚ ሚስተር ብሉምበርግ በውይይቱ እንደረኩ ያው ቤተሰባዊ የነበረው ውይይት ጠቃሚ እንደነበረ እና የተወያዮችን ጊዜያቸውን ሰውተው መስዋዕት አድርገው ማብራሪያ ለመስጠት በመምጣታቸው አመስግነው በዚሁ ውይይቱ ተጠቃለዋል። እሸቴ ዮሐንስ ገብረ እግዚአብሔር ከጎንደር በጣም አመሰግናለሁ። እኔም አመሰግናለሁ ሴቴ።